በቅማንት ሕዝብ ራስን በራስ የማስተዳደር ጥያቄ ላይ ትናንት ሕዝበ ውሳኔ የተካሄደው በአማራ ብሔራዊ ክልላዊ መንግስት ስር በሚገኙ ስምንት ቀበሌዎች ውስጥ ነው። በእነዚሁ ቀበሌዎች ስር ባሉ 24 የምርጫ ጣቢያዎች የተሰጠው ድምፅ ተቆጥሮ ውጤቱ በሁሉም የምርጫ ጣቢያዎች ዛሬ ይፋ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደሚለው ግን አጠቃላዩን ውጤት አሁን አያሳውቅም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዱፌሳ ምክንያቱን ለዶቸቨላ አስረድተዋል። ዛሬ ሁለት በሁሉም በሀያ አራት ምርጫ ጣቢያዎች ውጤቱ ተለጥፈዋል። እንግዲህ በማዕከል ደረጃ ውጤቱን በዛሬ ዕለት መግለጽ የሚቻልበት ሁኔታ አይደለም። በጊዜ ሰሌዳችን መሰረት ይሄንን ህዝብ ውሳኔ እንድናካሂድ ውክልና የሰጠን የፌዴሬሽን ምክር ቤት ነው። ውጤቱን አጠናቅረን ሪፖርቱን እንደጨረስን ለፌዴሬሽን ምክር ቤት ሪፖርቱን የምንልክበት ሁኔታ አለ። ይሄንን እስከ መስከረም አስራ አምስት ለማጠናቀቅ መርሃ ግብር ይዘናል። እንግዲህ የፌዴሬሽን ምክር ቤት የምርጫ ውጤቱን ሲያደርቅ በይፋ ሊገለጽ የሚችልበት ሁኔታ አለ። አቶ ነጋ የህዝበ ውሳኔው ሂደት እየተረጋጋ እንደነበረ ገልጸዋል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንም ህዝበ ውሳኔው በሰላማዊ መንገድ ነው የተካሄደው ሲሉ ለዶይቸ ቨለ ተናግረዋል። ሁሉ ነገር የተጠናቀቀው በትናንትናው ዕለት ሰላም በሰላም ነው። በየውሳኔ መስጫ ጣቢያዎቹም ውጤቱ ለህዝቡ እየተገለጸ ነው። በህዝበ ውሳኔ ወቅት ከሶስት ክልሎች እና ከአዲስ አበባ ገለልተኛ የተባሉ የምርጫ አስፈጻሚዎች ተገኝተው እንደነበረ ምርጫ ቦርድ አስታውቋል። አንዳንድ ተቃዋሚ ፓርቲዎች ህዝበ ውሳኔውን የመታዘብ እድል አልተሰጠንም ሲሉ ቅሬታቸውን ገልጸዋል። ስለ ጉዳዩ የተጠየቁት አቶ ነጋ የሚከተለውን መልስ ሰጥተዋል። መተማመን ለመፍጠር ሲባል ከሂደቱ ጋር የቀጥታም ሆነ የተዘዋዋሪ ግንኙነት የሌላቸው ምርጫ አስፈጻሚዎች ከደቡብ፣ ከኦሮሚያ፣ ከቤኒሻንጉል፣ ከአዲስ አበባ ጭምር ወደ ክልሉ የሚንቀሳቀሱ የተደረገበት ሁኔታ ነው ያለ። ይሄ የፖለቲካ ፓርቲዎች ውድድር አይደለም። ስልጣን ለመያዝ የሚደረግም ውድድር አይደለም። ይሄ የህዝብ ፍላጎት መለኪያ ነው። ህዝቡ ወዲህ ሊተዳደር ወይስ ወደዛ ይሻለኛል ብሎ የራሱን ፍላጎት የሚገልጽበት ነው። በዚህ ሂደት ውስጥም እውነቱን ለመነጋገር አሸናፊ ተሸናፊ የሚባል እንደ ፖለቲካ ፓርቲዎች እንደ እጩ ውድድሮች የሚደረግበት ሁኔታ አይደለም አቶ ነጋ እንዳሉት በስምንቱ ቀበሌዎች ነዋሪ የሆኑ የአማራም የቅማንትም ህዝቦች ናቸው በህዝበ ውሳኔው የተሳተፉት ድምፅ ለመስጠት ከተመዘገቡት ሀያ ሶስት ሺ 283 ሰዎች መካከል 20824ቱ ድምፃቸውን መስጠታቸውን አቶ ነጋ ተናግረዋል። ከዚህ ቀደም የአማራና የቅማንት ህዝቦች ተቀላቅለው በሚኖሩባቸው በ12 ቀበሌዎች ነበረ ህዝበ ውሳኔው ሊካሄድ የታቀደው። ሆኖም የአራቱ ቀበሌዎች ህዝብ በጉዳዩ ላይ የበለጠ ውይይት እንዲካሄድ በመፈለጉ ውሳኔው እንዲዘገይ መደረጉን ምርጫ ቦርድና የአማራ ብሔራዊ ክልላዊ መንግስት አስታውቀዋል። በእነዚህ አካባቢዎች በተለይም በአይከል የሚገኙ አማሮች ሰዎችን አደራጅታችኋል እየተባሉ ዛቻና ማስፈራሪያ ስለሚሰነዘርባቸው ወደ ጎንደር እንደተሰደዱ ራሳቸውም የችግሩ ሰለባ መሆናቸውን የተናገሩ አንድ ግለሰብ ለዶይቼ ቬለ አስረድተዋል። እኚሁ ስማቸው እንዲጠቀስ ያልፈለጉ ሰው ዛቻና ማስፈራሪያው የሚሰነዘረው ከቅማንት ኮሚቴ መሆኑንና እስካሁንም አርባሶስት ሰዎች መፈናቀላቸውን ገልጸዋል። ዶችቨለ ስለ ጉዳዩ የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን ጠይቆ የሚከተለውን መልስ ሰጥተዋል። በማስፈራሪያ በዛቻ የተፈናቀሉ ሰዎች እስካሁን ድረስ መረጃ አልደረሰንም። እንግዲህ ጉዳዩ በህዝበ ውሳኔ በድምጽ መስጫ ሳጥን ዴሞክራሲ አግባብ በሆነ መልክ እየሄደ ባለበት ሁኔታ ወደ ማስፈራሪያ እና ወደ ዛቻ የሚያደርስ ነገር አለ ተብሎ አይወሰድም። ነገር ግን ደግሞ ሁሉ ነገር በታሰበው መልኩ አይሄድም እና ችግር የሚፈጥሩ ወገኖችም አይጠፉም እና እንደዚህ አይነት ነገሮች ካሉ የአካባቢው አመራር የሚያስተካክለው ነው በተጨባጭ ችግር ካለ